በዚህ ሳምንት በኦፊሴል ስራ የጀመሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በርካታ አዳዲስ መመሪያዎችን እያወጡ ነው። በተከታዩ ዘገባ በተለይ አስቀድመው በምረጡኝ ዘመቻቸው ወቅት የሰጧቸው አስተያየቶችም ለተለያዩ ቡድኖች ተስፋና ስጋት ሆነዋል። በተለይ በስደተኞችና ፍልሰተኞች ዙሪያ የሚከተሏቸው ፖሊሲዎች በትላንትና ዕለት የፌዴራል መስሪያ ቤቶች ተጨማሪ ሰራተኞች እንዳይቀጥሩ ፕሬዚዳንታዊ ትእዛዝ ሲያስተላልፉ ከፓሲፊክ ሀገሮች ጋር የተፈረመውን የንግድ ስምምነት ሰርዘዋል። ሌሎች አስተዳደራዊና የህግ ለውጦችም ይጠበቃሉ። በቀጣዩ ዘገባችን የትራምፕን የመጀመሪያ ሳምንት ስራዎች ዘጋቢዎቻችን ከየስፍራው ያደረሱንን ሄኖክ አንድ ላይ አቀናብሮ አዘጋጅቶታል። የዶናልድ ትራምፕ አስተዳደር በስደተኞችና ፍልሰተኞች ዙሪያ ምን አይነት ፖሊሲና አፈጻጸም እንደሚከተል ያሰጋቸው የስደተኞች መብት ተሟጋች ድርጅቶች አስቀድመው መደራጀት ጀምረዋል። የኦባማ አስተዳደር በርካታ ሰዎችን ጠርፎ ወደ ሀገራቸው በመላክ የጀመረውን ሥራ ትራምፕ ይቀጥሉበታል ብለው ይጠብቃሉ፣ ይሰጋሉ። በትናንትናው እለት የጋዜጣዊ መግለጫ የሰጡት የዋይት ሀውስ ቤተ መንግሥት ቃል አቀባይ ሾን ስፓይሰር የፕሬዚዳንት ትራምፕ ቀዳሚ የኢሚግሬሽን ፖሊሲ የሜክሲኮ ድንበርን በግርግዳ ማጠር ሲሆን የወንጀል ሬከርድ ያለባቸውን ሰዎች ደግሞ ወደየ ሀገሮቻቸው መሸኘት ነው ብለዋል። የቪዛ መቆያ ጊዜያቸው ያለፈባቸውና ወንጀል የፈጸሙ የሚሸኙበትን ጥንቃቄ የተሞላበት አሰራር እንዘረጋለን። ለስደተኞችና ፍልሰተኞች መብት የሚሰሩ ዶናልድ ትራምፕ ሕጋዊ የመኖሪያ ፈቃድ የሌላቸውን በልጅነታቸው ወደዚህ ወደ ዩናይትድ ስቴትስ መጥተው ለዘመናት የኖሩትን ጨምሮ ከሀገር ያስወጣሉ የሚል ስጋት አለባቸው። ግሬሳ ማርቲኔዝ በልጅነቷ ወደ ዩናይትድ ስቴትስ የመጣችና በፕሬዚዳንት ኦባማ ድሪመር ሕግ ጥበቃ ያገኘች ነበረች። ዶናልድ ትራምፕ እኔና ቤተሰቤን ወንጀለኛ አድርገው ቢጠሩንም እኔ የማምነው ፈርቀዳጅ ጀግኖች መሆናችንን ነው። የዶናልድ ትራምፕ አስተዳደር የስደተኞችን ጉዳይ አስመልክቶ ያለ ኮንግረስ ፈቃድ ሊያደርግ የሚችለው ነገር የተመጠነ ነው። ለምሳሌ በፕሬዝዳንታዊ ትእዛዝ አንዳንድ የፖሊሲ ለውጦች ሊያደርጉ ይችላሉ። ሆኖም በኮንግረስ የዴሞክራቲክ ፓርቲው የህዝብ እንደራሴዎች በዚህ ረገድ ግልጽ አቋም እንዳላቸው ነው የሴኔቱ ዴሞክራቶች መሪ ሴናተር ቸክ ሹመር የሚገልጹት። የትራምፕ አስተዳደር አልሰማሁም እንዳይል የምናስታውቀው ነገር በዚህ ረገድ ፍንክች እንደማንል ነው። ፈጽሞም አንታክትም። ሰኞ ዕለት ፕሬዚዳንት ትራምፕ አስራ ሁለት ሀገሮችን ካቀፈው የፓሲፊክ ሀገሮች የጋራ የንግድ ስምምነት ቲፒፒ በፕሬዚዳንታዊ ትዕዛዝ ሰርዘውታል። መናገዳችንን እንቀጥላለን። ነገር ግን ስምምነቱ ከእያንዳንዱ አገር ጋር ይሆናል። ይህን ስናደርግ ጠባዩን የማያሳምር አገር ካለ በሰላሳ ቀን ውስጥ እንዲታገዱ እንጽፍላቸዋለን። ከዚያ ወይ ጸባያቸውን ያሳምራሉ ካልሆነ ግን ይሸኛሉ። ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅት የዩናይትድ ስቴትስን የደህንነት ሰራተኞች በተደጋጋሚ ሲነቅፉ ተሰምተዋል። ስልጣን በተረከቡ ማግስት ባሳለፍነው ቅዳሜ ለሲአይኤ ሰራተኞች በዋናው መስሪያ ቤት ላንግሊ ፓርክ ተገኝተው ባደረጉት ንግግር በማንኛውም ነገር ድጋፋቸው እንደማይለይ ገልጸውላቸዋል። በሙሉ ኃይሌ ለረዳችሁ ዝግጁ ነኝ። አውቃለሁ አንዳንዴ የሚያስፈልጋችሁን ድጋፍ ሳታገኙ ቀርታችሁ ይሆናል። አሁን ግን ከበቂ በላይ ድጋፍ እናደርጋለን። ምናልባትም እባኮ የበዛ እርዳታ አታደርጉልን ትሉ ይሆናል። ፕሬዚደንቱ በጉብኝታቸው ወቅት አራት መቶ ለሚሆኑ ለድርጅቱ ማለትም ለሲአይ ሰራተኞች ዩናይትድ ስቴትስ የእስልምና አሸባሪዎችን አጥብቃ መዋጋት እንደሚኖርባት አስረግጠው ተናግረዋል። ከዚህ ቀደም ካደረግነው ትግል ሁሉ ይሄኛው ረጅም ጊዜ ወስዷል። ያለንን ብቃት ሁሉ አልተጠቀምንም። መቆጣጠር እንችላለን። በፍጥነት አይሲስን ማጥፋት ይኖርብናል። አይሲስ መጥፋት አለበት። ከዚህ ውጪ ምንም ምርጫ የለም። የተሳሳተ መረጃን የሚያደርሱትን ያሏቸውን የመገናኛ ብዙሃንን የስለላ ድርጅቶች ስራቸው በትክክል እንዳይወጡ አስተዋጽኦ አድርጓል በማለት የመገናኛ ብዙሃንን ፕሬዚደንቱ ኮንነዋል። በዋይት ሀውስ ቤተ መንግሥት የፕሬዚደንቱ ቃል አቀባይ ስልጣን ሽግግር በተካሄደበት ቀን ለመገናኛ ብዙሃን ከእውነት የራቀ መግለጫ ሰጥተው ነበር። ቃል አቀባዩ ሾን ስፓይሰር ለዜና አውታሮች በስልጣን ሽግግሩ ዕለት የተገኘውን ህዝብ ብዛት ያለ ልክ አስፍተው መናገራቸው ይታወሳል። የመገናኛ ብዙሀን ይህንን ቁጥር አስመልክቶ አዲሱን ቃል አቀባይ ሲተቹም ቆይተዋል። በትናንትናው ዕለት ስፓይሰር የትራምፕ አስተዳደር ለመገናኛ ብዙሀን የታመኑ መረጃዎችን እንደሚሰጥና በፍጹም ሀሰት እንደማይናገር ገልጸዋል።